የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀምረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶችና አካባቢዋ ከሚኖሩ ኢትዮጵያውያን ጋር ተገናኝተዋል። በጣም የተለየ ስሜት አለው። በጣም የተለየ ስሜት ነበረው። ምክንያቱም የሚሰጠው ተስፋ አለ። እዚህ በአካል እዚህ እንትን ቤት የሚሆነው ነገር በየደቂቃው የሚያሳስበው ስለ ሀገር ቤቱ የተሻለ ነገር መነጋገር ነበረብን ብያምናለሁ። እስማችኋቸው። በተባበሩት አረብ ኤምሬቶች ከሚኖሩ ኢትዮጵያን መካከል ሁለቱን ነው የጠቅላይ ሚኒስትሩን ጉብኝት አስመልክተን ሀሳባቸውን እንዲያጋሩን ጠይቀናል። መልሳቸውን ወደ ኋላ እናሰማቸዋለን። በጣም ቆንጆ ጊዜ ነው ያሳለፍነው የነበረው። በጣም ፕሮፌሽናል የሆኑ ሰዎች ነበር የመጡት። ቆንጆ የሆነ የእውቀት ሽግግር አድርገውልን፣ ሰርቲፋይድ አድርገውን ፕሮግራሙ የተፈጸመው ነው። አሁን ደግሞ የሰማነው አሰግድ ሲሳይን ነው። ከሰሞኑ በተደረገ የአሜሪካና ኢትዮጵያ የባህል ልውውጥ ላይ ተሳታፊ የሆነው ወጣት ነው። ሙሉ ዘገባው ቆየት ብሎ ይሰማል። ተጨማሪ ጉዳዮችም አሉን። ሀብታሙ ስዩም እያስተናገድኳችሁ ቆያለሁ። ኤደን ገረመው በመቀጠል የዓለምን ውሎ ባጭሩ ታስቃኝናለች። አመሰግናለሁ ሀብታሙ የኢትዮጵያ የግብጽና የሱዳን ልኡካን ከታላቁ የህዳሴ ግድብ ጋር በተያያዘ የሚያካሄዱት ድርድር እንደሚቀጥል ታውቋል። ዋሽንግተን ውስጥ የሁለት ቀናት ስብሰባ ካካሄዱ በኋላ የሶስቱ ሀገራቶች የቴክኒካዊና የህጋዊ ጉዳይ ቡድኖች ወደ መጨረሻ ውሳኔ ሊያደርስ በሚችል ሂደት ላይ መሻሻልን እያሳዩ ናቸው። የመጨረሻው ስምምነት ከመፈረሙ በፊትም በሀገሮቹ መሪዎች ይታያል ሲል የዩናይትድ ስቴትስ የገንዘብ ሚኒስቴር ገልጿል። ዩናይትድ ስቴትስ ከዓለም ባንክ ቴክኒካዊ እርዳታ ጋር ሆነው የመጨረሻውን ስምምነት የማዘጋጀቱን ተግባር ለማስተባበርም ተስማምተዋል። የመጨረሻው ስምምነት አስቀድመው በያዝነው ወር ማብቂያ ላይ ከመጠናቀቁ በፊት በሶስቱ ሀገራቶች ሚኒስትሮችና በመሪዎቹ ይታያል ሲሉ የዩናይትድ ስቴትስ የገንዘብ ሚኒስተር ስቲቨን ሙንችን ተናግረዋል። በተመሳሳይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ማይክ ፓምፔዮ በሚቀጥለው ሳምንት ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራትን እንደሚጎበኙ ተናግሯል። ፓምፔዮ ይህን ያሉት አውሮፕላን ውስጥ ሆነው ለጋዜጠኞች በሰጡት ጋዜጣዊ መግለጫ ነው። የውጭ ጉዳይ ሚኒስተሩ ጀርመን ጎራ ካሉ በኋላ ኢትዮጵያን፣ ሴኔጋልን፣ አንጎላንና ሳዑዲ አረቢያን እንዲሁም ኦማንን እንደሚገብኙ ታውቋል። የውጭ ጉዳይ ሚኒስተሩ በመጪው ሰኞ ኢትዮጵያ ገብተው እስከ ቀጣዩ ረቡዕ ድረስ ይቆያሉ። ቀጠናዊ ጸጥታን ለማጎልበት ስለሚደረገው የሁለትዮሽ ጥረትና ስለ ኢትዮጵያ የፖለቲካና የኢኮኖሚ ለውጥ አጀንዳ ጉዳይ ለመነጋገር ከጠቅላይ ሚኒስትር አብይ አህመድ እና ከፕሬዝዳንት ሳህለ ወርቅ ዘውዴ ጋር ተገናኝተው እንደሚነጋገሩም ተዘግቧል። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማሐመት ጋርም ይነጋገራሉ ተብሏል። ፓምፔዮ ከጋዜጠኞቹ ጋር ሲነጋገሩ የታላቁ ህዳሴ ግድብ ግድብን አስመልክቶ ስለሚደረገው ድርድርም አንስተው ነበር። ታላቁ የህዳሴ ግድብን አስመልክቶ ከኢትዮጵያውያንና ከግብፃውያን ጋር እየሰራን ነው። የገንዘብ ሚኒስትራችንን ሙንቺንና ቡድናችንም በዛ ላይ ሲሰሩ ቆይተዋል። ሱዳንን፣ ኢትዮጵያና ግብፅን በድርድራቸው ላይ መሻሻል እንዲያሳዩና የሚያስፈልጋቸውን ያህል የውሃ ፍሰት እንዲያገኙ ለማበረታታት ስል ትላንት ከእነሱ ጋር ሄጄ ነበር ብለዋል። ከዚህም በኋላ ፓምፔዮ ወደ መካከለኛው ምስራቅ ያመራሉ ተብሏል። አንድ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የናይጄሪያ ወታደራዊ ኃይል በጂሃዳውያን ላይ በሚካሄደው ውጊያ የጦርነት ወንጀል ፈጽሞ እንደሆነ ምርመራ እንዲደረግ ጥሪ አቅርቧል። የምርመራውን ጥሪ ያደረጉት በናይጄሪያ የአምነስቲ ኢንተርናሽናል ስራ አስኪያጅ ኦሳይ ኦጂ ጎ ናቸው መላ መንደሮችን የማጥፋት ሆነ ብሎ የሲቪሎች መኖሪያ ቤትን ማውደም ምንም አይነት ወታደራዊ አስፈላጊነት ሳይኖረው ነዋሪዎቹን ከመኖሪያቸው ማፈናቀል በጦርነት ወንጀል ደረጃ ሊታይ የሚችል እንደሆነ መመርመር አለበትም ብለዋል የናይጄሪያ ወታደራዊ ኃይል በሲቪሎች ላይ ጭካኔ በተሞላበት ተግባር እንደሚፈጽምም ነው ስራ አስኪያጁ የጠቆሙት እንዲህ አይነት የጭካኔ ተግባር የሚፈጽሙት ኃይሎች አሁኑኑ ታግደው ለፍትህ መቅረብ አለባቸውም ሲሉ አክለዋል። አድማጮች ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ጋቤና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ላለፉት ሀይ ዓመታት የኦርቶዶክስ የቸርች መስሪያ ቦታ ችግር ነበር። አቡዳቢ ታውቃላችሁ። አቡዳቢ ብቻ አይደለም ሻርጂያም፣ ዱባይም ችግር አለ እና ከሼክ መሐመድ ጋር በነበረ ንግግር አፍታ አልወሰደባቸውም። በነገራችን ላይ ተፈቅዶላቸዋል ቦታው። የሰማችኋቸው ጠቅላይ ሚኒስትር አብይ አህመድን ነው። ትናንት በተባበሩት አረብ ኤምሬቶችና አካባቢዋ ከሚኖሩ ኢትዮጵያን የተውጣጡ ቁጥራቸው ሦስት መቶ እንደሆነ ከተነገረላቸው ተሳታፊዎች ጋር ከነበራቸው ውይይት የተወሰደ ነው። በውይይቱ ላይ ተሳታፊ ከነበሩት የአንደኛው ምልከታ ወደኋላ እንሰማለን። ከዚያ በፊት ግን በዛሬው ዕለት በተባበሩት አረብ ኤምሬቶች ትልቅ የንግድ ከተማ ዱባይ ሸባብ አሊ ስታዲየም ወደ ነበረው ዝግጅት እናቀናለን። በዚያ በሺዎች የሚቆጠሩ ኑሯቸውን በመካከለኛው መስራቅ ያደረጉ ኢትዮጵያን ጠቅላይ ሚኒስትር አብይ አህመድን አግኝተዋል። ከ15 ዓመታት በላይ በአቡዳቢና አካባቢዋ የኖረችው አስቴር ዘላለም በዚያው ነበረች። ከአቡዳቢ 17 ኪሎ ሜትር ርቃ በምትገኘው ዱባይ የነበረው ዝግጅትን ተካፍላ ከሌሎች ኢትዮጵያን ጋር በአውቶብስ በመመለስ ላይ ያለች ያናገርኳት አስቴር ጠቅላይ ሚኒስትሩ ለበርካታ ዓመታት አስተዋሽ እንደሌላቸው ሲሰማቸው የነበሩ ኢትዮጵያንና ትውልድ ኢትዮጵያንን በዛሬው ሁኔታ ማግኘታቸው ልዩ ትርጉም እንዳለው ትናገራለች። በጣም የተለየ ስሜት አለው። በጣም የተለየ ስሜት ነበረው። ምክንያቱም የሚሰጠው ተስፋ አለ፣ የሚሰጠው ትርጉም አለ። ምክንያቱም በፊት መንግስት፣ እንደሌለን አገር እንደሌለን ነው ብዙ ነገር የሚያልቅብኝ የነበረው አሁን ግን አንድ የሀገር መሪ ይህንን ነገር ሲፈሳቾ ህዝቡ ከእያንዳንዱ ቤት ከቤት ሰራተኛ ወጥቶ የሀገሩ መንግስት እስታዲዮም አዘጋጅቶ የተሰጠው ክብር ራሱ ለዚህ ለዚህ ሀገር ኗሪ ሌላ ሌላ ምዕራብ ተስፋ በዛው ላይ ደግሞ ሰላም በዛው ላይ ደግሞ በሰብአዊነት መኖር እንድንችል አቶ ተክለ መድህን አበራ በሸባብ አሊ ስታዲየም በነበረው ዝግጅት ላይ የተሳተፉ ሌላኛ ኢትዮጵያዊ ናቸው። ጠቅላይ ሚኒስትሩ በተባበሩት አረብ ኤምሬቶችና አካባቢዋ የሚኖሩ ኢትዮጵያውያንን የሚጠቅሙ እርምጃዎችን እንደሚወስዱ ማወቃቸው ደስተኛ እንዳደረጋቸው ይናገራሉ። ጥሩ ጊዜም አሳልፈናል ባይ ናቸው። አስራ አንድ ሰዓት በዚህ ሀገር አቆጣጠር ጀምሮ ገብቶ ነበረ ወደ አዳራሹ ወደ ስቴዲየሙ። በተለያዩ ቦታ የኢትዮጵያ ባንዲራ ይዘው አሸብርቀው የኢትዮጵያ ሙዚቃዎች የተወሰኑ ነበረ። በዚህ ሰው ተደስቶ ነበር። ጠቅላይ ሚኒስትሩም ደግሞ የሚወጡበት ሰዓት፣ ለህዝቡ አንድ የሚያደርግ ነገር፣ ለህዝቡ የሚያነቃቃ ነገር፣ ለህዝቡ ተስፋ የሚሰጥ ንግግር ነው የተናገሩት። ከንግግሩ ለብዙዎቻችን ተስፋ አይሰጠን በዚህ ሀገር በተለይ አቡዳር ዘን የሚባለው ከተማ ውስጥ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን የማምለኪያ ቦታ የማጣት ችግር ትላንትና ባደረጉት ከተማዋ ወይም ደግሞ የእምሬቷ አሚር ጋር ከሼክ መሀመድ ጋር ባደረጉት ንግግር ለኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያን የማሰሪያ ቦታ እንደተሰጣቸው አበሰሩን። ይህ በህዝቡ ዘንድ የነበረው ደስታና ፈንጠዝያ የተለየ ነበር። በጣም እኛም ተደስተናል። ይሄ የሚያሳየው የኢትዮጵያውያን አሻራ እዚህ ሀገር ላይ ልንጠልባቸው የሚገባ እንዳጅ ያየን ነው። በጣም ተደስተናል። ህዝቡን በጣም ደስተኛ ነው። እያንዳንዳችን ከሚመጣበት ከተማ በአገሩ መንግስት ወጪ የትራንስፖርት አገልግሎት አዘጋጅቶልን የምሳ ጊዜም ነበረን። እንዲሁ ደግሞ አሁን ወደ ቤታችን ስንመለስ በየመኪኖቻችን ላይ በእያንዳንዳችን እትናቅ ተዘጋጅቶልን በብዙ በኩል ደግፈውን ነው ያሳለፍ ነው። በተባበሩት አረብ ኤሚሬቶች ከአስር ዓመታት በላይ የኖሩት አቶ ኃይሉ ግን በተለይ ትናንት በነበረው ውይይት ደስተኛ አይመስሉም። ውይይቱ ግላዊ ቅሬታዎች የተደመጡበት እንጂ በአካባቢው የሚኖሩ ኢትዮጵያንን የየዕለት ችግር በሚቀርፍ መንገድ አልተከናወነም ሲሉ ይናገራሉ። ለጥያቄ ዕድል ቢሰጣቸው ኑሮ ለጠቅላይ ሚኒስትሩ ሊያነሷቸው የነበሩ ጉዳዮችንም አጋርተውናል። በተለይ የክፍያ ትንሹን የክፍያ ጣራ ከፍ የማድረግ ስምምነት ቢደረግ የስራ ሰዓት ወሰን ስምምነት ቢደረግ ቢጠየቁ ጥሩ ነበር ብዬ አስባለሁ። ማለት እሳቸው ከታላላቅ ባለስልጣናት ጋር ተነጋግረው ይሄንን ነገር ማስተካከል ቢችሉ ብዙ እህቶቻችን ከክፍያ መጥናቸው በጣም ትንሽ እንደሆነ እናውቃለን። መብታቸውም፣ የስራ መብታቸውም ከሀገሪቱ ጋር የተገናዘበ እንዳልሆነ እናውቃለን። እና በዛ አንጻር መንግስት ለመንግስት መነጋገር ያለባቸው ነበር ብዬ አምናለሁ። ከዛ ውጭ እንደ ኢትዮጵያ ሁሉም ኢትዮጵያዊ የሚያስበው እዚህ በአካል እዚህ የሚኖር እንጂ አገር ቤት የሚሆነው ነገር በየደቂቃው ስለሚያሳስበው ስለ ሀገር ቤቱ የተሻለ ነገር መነጋገር ነበረብን ብዬ አምናለሁ። ከዚህ በተጨማሪ የእምነት ተቋማት ላይ ያነጣጠሩ ጥቃቶችን በተመለከተ አሳሳቢ የሆኑ የሀገርና የህዝብ ደህንነት ስጋቶች ጋር በተያያዘ እንዲሁም ጠቅላይ ሚኒስትሩን ጨምሮ የተለያዩ የመንግስት ባለስልጣናት እየሰጡ ናቸው ባሏቸው ጥያቄ የሚያስነሱ ንግግሮች ላይ በመድረኩ ማብራሪያ እንዲሰጥ ቢመቻች መልካም እንደነበር አክለዋል። የጥያቄና መልስ ሂደት አመራሩንም ወቅሰዋል። ይህንና ተያያዥ ጉዳዮችን አንስተን ለመጠየቅ በማሰብ በተባበሩት አረብ ኤምሬቶች የኢትዮጵያ አምባሳደር የሆኑትን አቶ ሱሌማን ደደፎን ለማግኘት ደጋግመን ሞክረናል። ስልካቸው ዝግ በመሆኑ ልናገኛቸው አልቻልም። ጥረታችንን እንቀጥላለን። በተባበሩት አረብ ኤምሬቶች ውስጥ በተለያየ ሥራ ውስጥ ተሰማርቶ የሚኖሩ ኢትዮጵያን ቀጠናው ላይ ትኩረት ያደረጉ የዜና አውታሮች ቁጥሩ ከመቶ ሺህ እንደሚልቅ ይገምታሉ። ጋቤና ቪኦኤ፣ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ሂፕ ሆፕ የሙዚቃ ስልትን በመጠቀም ኢትዮጵያን ታዳጊ አርቲስቶችን ኔክስት ሌቭል ከተሰኘ የሙዚቃ ቡድን ጋር በማጣመር የዳንስ የሙዚቃ የግድግዳ ላይ ስዕልና የዲጄነት ስልጠና ከተሰጠ በኋላ በትብብር ትርኢት የሚያሳዩበት ዕድል በአሜሪካን ኤምባሲ በኩል ባለፈው ሳምንት ተዘጋጅቶ ነበረ። የደንገረመው የመርሃ ግብሩን አዘጋጆች አነጋግራ ቀጣዩን ሰንቃለች። Uh huh. Ah. Uh -huh. ባለፈው ሳምንት በኢትዮጵያ የአሜሪካን ኤምባሲ ባዘጋጀው የባህል ሽግግር መርሃ ግብር በኩል ከመቶ በላይ የሚሆኑ ኢትዮጵያውያን ወጣት ሙዚቀኞች በሂፕሆፕ የሙዚቃ ስልት እንዲተሳሰሩ ባህላቸውና ልምዳቸውንም እንዲካፈሉ አንድ ዝግጅት ተሰናድቶ ነበር። የኤምባሲው ቃል አቀባይ የሆኑት ጆን አይስ ስለ ፕሮግራሙ ሀሳብ እንዲህ ያስረዳሉ። ከዚህ መርሃ ግብር የምንጠብቀው ነገር ቢኖር በአሜሪካን ሀገር ያሉ የሂፕ ሆፕ አርቲስቶች ከኢትዮጵያውያን አርቲስቶች ጋር የሚተሳሰሩበትና ልምድ የሚለዋውጡበትን እድል መፍጠሩን ነው። ይሄ በሁሉም አሜሪካውያንና ኢትዮጵያያን መካከል ትስስር የምንፈጥርበት አንዱ መንገድ ነው። አንድ ሳምንት በፈጀው የስልጠናና የትውውቅ እንዲሁም በጋራ ስራን የማቅረብ ሂደት በአዲስ አበባና በመቀሌ የሚገኙ ኢትዮጵያውያን ወጣቶች በዲጄነት፣ በሂፕ ሆፕ ሙዚቃ፣ በዳንስና በግድግዳ ላይ ስዕሎች የእውቀት ልውውጥ አድርገዋል። ኔክስት ሌቭል የሙዚቃ ፕሮግራም መርሃ ግብር አሜሪካን ሀገር የውጭ ጉዳይ መስሪያ ቤትና በኖርዝ ካሮላይና ዩኒቨርሲቲ እንዲሁም በሜሪዲያን ኢንተርናሽናል ሴንተር የሚደገፍ ሲሆን ከኢትዮጵያ ውጭም በራሻ ሞንጎሊያ፣ ፔሩ፣ ቦሊቪያ ጆርዳንና ኔፓል የተጓዘ ነው። በኢትዮጵያ ስለነበረው ቆይታ የቡድኑ የቦታ ስራ አስኪያጅ ጄሲካ ፕሪስ ክላርክ እንዲህ ይናገራሉ። በጣም ደስ የሚል ጊዜ ያሳለፍነው ነው። አዲስ አበባም መቀሌም ነበርን። በሁለቱም ቦታዎች ላይ የነበሩ የጥበብና የሂፕሆፕ ቤተሰቦች የሚያስደንቁ ነበሩ። ኃይላቸውና በጋራ ለመስራት ያላቸው ተነሳሽነት በጣም ቆንጆ ነው። እኛ የመጣነው ለማስተማር ብቻም አይደለም፣ ከእነሱም ሆነ ከባህሉና ከሀገሪቱ ለመማር ነው። ጄሲ ካፕርስ ይቀጥላሉ። የአዲስ አበባ ዩኒቨርሲቲ ያሬድ ስኩል ኦፍ ሙዚክ ዋ ር ሎካል ፓርትነር over at Destino Dance Company. And what we've been able to do is to collaborate በአዲስ አበባ ዩኒቨርሲቲ የያሬድ የሙዚቃ ትምህርት ክፍል ጋር በህብረት ለመስራት እድሉ ነበረን። እንዲሁም በኢትዮጵያ ከሚገኘው አጋራችን ዴስቲኖ የዳንስ ኩባንያም ጋር። እዚህ የሚገኙ ዲጄዎች ከኛ ከፊላደልፊያ ከመጣነው ዲጄ ጋር የተለየ ተሞክሯቸውን በመጠቀም ልዩ ስራ ነበር ያቀረቡት። መሰል ይህም መሰል ሙዚቃዎች እየሰሩና እየተማማሩ ከቆዩት እንዲሁም በዚህ መርሃ ግብር አዲስ አበባ ላይ በሂፕ ሆፕ ስልጠና ያገኘው አሰግድ ሲሳይ ወይም በመድረክ ስሙ አዝማ ፓፒ ይህ ተሞክሮ እንዴት እንደጠቀመው ይናገራል። በአሜሪካን ኤምባሲ በኩል ለወጣቶች የተመቻቸ ፕሮግራም ነበረ። ታለንት ያለንና ስራዎች ሰራ የነበረ ወጣቶች ተሰባስበን ተገናኝተን ነበረ። ሌላም ተጓዳኝ ደግሞ ከሄ ሂፓፕ አርቲስት ነኝ በአማርኛ ሂፓፕ ራፕ ማደርገው እና የትኩስ የሆኑ ሀሳቦችን ወጣቶች የሚያነሳሱት ነገሮችን ብዙ ጊዜ የምሰራው ስለ ሀገር ስለ ወጣቶች ነው የምሰራው። እና አብረውኝ ደግሞ የግሪፊቲ አርቲስት በስዕል ሙያ ያላቸው ግድግዳ ላይ የሚሳሉ ግሪፊቲ አርቲስቶች፣ ኤምሲዎች በዲጄ ነበረ እና በጣም ቆንጆ ጊዜ ያሳልፍ ነው የነበረው። በጣም ፕሮፌሽናል የሆኑ ሰዎች ነበር የመጡት። እዚህ ሀገርም በዛ ሌቭል ማናገኛቸው የነበሩ ሰዎች ነበሩ። እነ ጄሲ እነ ቡክ እና በሙሉ የዲጄ ቲሞቹ የዳንስ ግሩፖችም ነበሩ፣ ዳንስ ስልጣኞችም በጣም ፕሮፌሽናል የሆኑ ሰዎች ናቸው። ቆንጆ የሆነ የእውቀት ሽግግር አድርገውልን፣ ሰርቲፋይድ አድርገውን ፕሮግራሙ የተፈጸመው ለሐጎሲ አንጠ ቁርጥ። የአሜሪካን ኤምባሲ ቃል አቀባይ ጆን ካፕሪስ ይህን መሰል ፕሮግራሞች ወደፊትም የኢትዮጵያና የአሜሪካን የባህል ሽግግርና ልውውጥ ለማጠናከር እንደሚቀጥሉ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደን እናመሰግናለሁ። አድማጮቻችን፣ በዝግጅቶቻችን ላይ አስተያየቶች ቢኖሯችሁ በአሁኑ ሰዓት በፌስቡክ ገጻችን ላይ በቀጥታ እየተላለፈ ስለሆነ አስተያየታችሁን በዚያ ኑሩልን። እናመሰግናለን። አዲሱ የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ከዚህ ቀደም በተለያዩ የሕግ ባለሙያዎችና በመብት ተሟጋቾች ሲሰጡ የነበሩ አብዛኞቹን አስተያየቶች አካቶ እንደጸደቀ ለሕዝብ ተወካዮች ምክር ቤት ተገኝተው ውይይት ሲያደርጉ የነበሩ የሕግ ባለሙያዎች ገልጸዋል። ይህም ሆኖ ያልተሻሻሉና አሻሚ የሆኑ ቃላቶች አብረው በመካተታቸው ህጉ ለፖለቲካ ዓላማ ማስፈጸሚያ እንዳይውል ለአስፈጻሚ አካልነት ተገቢውን ስልጠና ሊሰጥ ይገባል ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዋች በበኩሉ መንግሥት የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመቆጣጠርና ለመከላከል ቀጣታ በሆኑ ስልቶችን ሊከተል እንደሚገባ ምክር ሐሳብ ለግሷል። ጽዮን ግርማ ዝርዝር አላት። አቶ ዮሐንስ እንየው በባህር ዳር ዩኒቨርሲቲ የመገናኛ ብዙሀን ህግ መምህር ናቸው። በተጨማሪም ከዚህ ቀደም የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ረቂቅ ላይ ውይይት በተካሄደባቸው መድረኮች መንግስታዊ ባልሆኑ ድርጅቶች ውስጥ በመካተት የውይይት ነጥቦች ሲያነሱና አማራጭ ሀሳቦችን ሲያስቀምጡ የነበሩ ባለሙያ ናቸው። ይህንን መነሻ በማድረግ በውይይቶቹ ላይ ሲ ሲያነሱት የነበረው ሀሳብ ተካቶ እንደነበረ ጠይቀናቸው ነበር። በአብዛኛው እኛ የሰጠናቸውን አስተያየቶች እና ትችቶች ለማካተት ሞክሯል። ይህ አዲሱ አዋጅ እንግዲህ ለምሳሌ በጣም አሻሚና ለትርጉም የተጋለጡ ቃላት ነበሩበት ከአሁን ቀደም የነበረው ረቂቅ፣ ለምሳሌ ጥላቻ፣ እንዲሁም መድሎ እና ጥቃት የሚሉ ቃሎችን ትርጉም አልሰጠም ነበር። አሁን ግን ትናንት የጸደቀው አዋጅ መድሎና ጥቃት የሚሉ ቃሎችን ትርጉም ለመስጠት ሞክሯል። ይሄም እንግዲህ የእነዚህም ይዘት ወይም ስኮፕ ደረጃ ያላቸውን ለማጥበብ ይሞክራል ማለት ነው። ስለዚህ በጣም ሰፊና ለትርጉም አሻሚ የነበሩ ቃሎችን ትርጉም በመስጠት፣ ሌላው ደግሞ የጥላቻ ንግግር ማለት ሆን ተብሎ የሚፈጸመ ወንጀል መሆኑን ይሄም እንግዲህ ከአሁን ቀደም የነበረው ረቂቅ አስቦ ነው ወይስ በቸልተኝነት ነው የሚለውን አይገልጽም ነበር። የአሁኑ ግን እነዚህን ሁሉ አካቶ እንዲሁም ማነሳሳት የሚለውን ሪኳይርመንት ይሄም በዓለም አቀፉ የሲቪልና የፖለቲካ መብቶች ቃል ኪዳን አንቀጽ ሀያ ንዑስ ቁጥር ሁለት ላይ ያለውን ቅድመ ሁኔታም አካቶ በጣም ጥሩ በሚባል መልኩ ነው የረቀቀው። ምንም እንኳን አብዛኞቹ ሀሳቦች ቢካተቱም አሁን ግን የተወሰኑ ስጋቶች እንዳላቸው አቶ ዮሐንስ ጨምረው ይናገራሉ። ለምሳሌ ጥላቻ የሚለውን ወይም ሄትሪድ የሚለውን በእንግሊዝኛ ትርጉም አልሰጠውም። ይሄ በመሆኑም እንግዲህ ከአሁን ቀደም ስናነሳቸው የነበሩ ስጋቶችን አሁንም ማንሳት ይቻላል። ሌላው አዋጁ እንደ ክፍተት ከአሁን ቀደም ስናነሳበት የነበረው ጥላቻን ማሰራጨት የሚለው ነው። ማሰራጨት የሚለው እንግዲህ ትርጉም ለመስጠት ሞክሯል በትርጓሜው ክፍል ላይ። ይህም ብዙ ሕዝብን ለመድረስ በተለያየ ሚዲያ በመጠቀም ብዙን ሕዝብ ማግኘት ይህም በሶሻል ሚዲያ ላይክ ወይንም ታድ ማድረግን እንደማይጨምር ትርጉም ሰጥቷል። አሁንም ይሄ እንግዲህ ማሰራጨት ይለው ቃል በዓለም አቀፍ የሰብአዊ መብት ህግ እንደዚህ አይነት አረዳድ የለም አድቮኬሲ ወይንም መወትወት የሚለው ቃል ነው ያለ። ስለዚህ እነዚህ አይነት ስጋቶች አሉኝ። ከዛ ውጪ የማህበራዊ ሚዲያዎችን ተጠያቂነትን በተመለከተ ከአሁን ቀደም የነበረው ረቂቃዎች ወዲያውኑ የጥላቻ ንግር ወይንም የሐሰት መረጃ እንደደረሳቸው እንዲያወጡ የሚል ነበር። አሁን ግን በሀያ ሰዓት የሚል አስተያየት ሰጠን ነበር። ከአሁን ቀደም የጀርመን ተሞክሮም የሌሎች ሀገሮች በመስኩ ላይ ህግ ያላቸው ሀገሮች እንደዚህ አይነት ህግ ነው ያላቸው። ስለዚህ ይህም በጥሩ ጎን ሊወሰድ ይችላል። ሌላው እንደ ችግር ያነሳሁት በተደጋጋሚ እኛም ስናነሳው የነበረ እና ከአሁን ቀደምም ኢትዮጵያን የጎበኘው የመናገር ነጻነት ልዩ መልክተኛ ዴቪድ ኬይ የሰጣቸውን አስተያየት ካተቱም ለምሳሌ የራባት መሪ ቅድም የተከተል አይደለም። ይሄን ምንድን ነው ወደ ስድስት የሚደርሱ ቅድመ ሁኔታዎች አሉ። ከራባት መሪ ቅድ ላይ እና እነዚህን ቅድመ ሁኔታዎች የኢትዮጵያ ፍርድ ቤቶች የጥላቻ ንግግር ክስ ሲቀርብላቸው እነዚህን ስድስት ቅድመ ሁኔታዎች ማለትም የንግግሩን አውድ፣ የንግግሩን መልእክት ተንኳሽ ነው ወይ ቆስቆሽ ነው ወይ፣ እንዲሁም ደግሞ በምን መንገድ ነው የተነገረው፣ የተናጋሪው ማንነት፣ ንግግሩ ግጭት ሊያስከትል ይችላል ወይ የሚሉ ወደ ስድስት የሚደርስ ቅድመ ሁኔታዎችን አላስቀመጠም። ምናልባት ይሄ በመመሪያ ወይንም በደንብ ሊካተት ይችል ይሆን አላውቅም። ግን እንዲህ አይነት ስጋቶች አሉ። ሌላው እንደ ስጋት ላነሳ የሚችለው ከመናገር ነጻነት ጋር በተያያዘ ከአምስት ሺህ በላይ ተከታይ የሚለው ነው። እና የቅጣት መጠኑ ትንሽ ሁለቱንም ስርዓትንም ቅጣትንም የሚል ነው። ከአሁን ቀደም የነበረው ወይም የሚል አማራጭ ነበረ። አሁን ግን ኤንድ፣ ወይንም እና በሚል ነው የተካተተው። ስለዚህ የቅጣት መጠኑ ትንሽ ከፍ ያለ ነው እስከ መቶ ሺ ብር በሚል ይሄን በጣም በማህበራዊ ሚዲያ በንቃት የሚጽፉ ሰዎችን እንዲሁም ሌሎች የሰብአዊ መብት ተሟጋቾችን እንዳይጽፉ ትንሽ ሊያሸማቅቃቸው ይችላል፣ ወይንም በእንግሊዝኛው ቺሊንግ ኢፌክት የሚባለው ሊያስከትል ይችላል ማለት ነው። በሌላ በኩል በዚህ ረቂቅ አዋጅ ላይ ከሌሎች የሙያ አጋሮቻቸው ጋር በመሆን ከተቻለ ሕጉ እንዲቀር ካልሆነ ደግሞ እንዲሻሻል ሲሞግቱ ከቆዩት ባለሙያዎች መካከል የህግ ባለሙያው አቶ አማሃ መኮንን አስተያየታቸውን ጠይቀናቸዋል። መንግስት ያው የተሻለ አቅም አለው ሕጉ ከሚያስከቱ ከሚችለው ችግር ይልቅ ሊፈት የሚችለው ጥቅም ያመዝናል ብሎ ሕጉ ወጥቷል። እንዳየነው እውነት ለመናገር ምንም እንኳን በዋናነት የሚያሳስበንን ይሄ ሕግ ላልተገባ ዓላማ ሊውል ይችላል። የመናገርነት አንድትንም ሊገድብ ይችላል የሚለው ስጋታችንን ተጋራማነት አንችልም። ግን ህጉን ሲያወጣ ያነሳ ናቸውን ኮንሶሎች አብዛኞቹን አካቶ ነው ያገኘ ነው። ለምሳሌ መድሎ ምንድን ነው ለሚለው እኛ ያስቀመጥነውን ትርጓሜ በብሔር በቋንቋ በአካል ጉዳተኝነት በጾታ እና በሌሎች የማንነት መገለጫዎች የሚደረግ ማግለል እንደሆነ በግልጽ ቋንቋ ጥሯል። ትልቁ ነገር ደግሞ ይሄ ወንጀል ሆን ተብሎ ጥላቻ ንግግር ወይም ማስፈራጨት ወንጀል ሆኖ የሚያስቀጣው ሆን ተብሎ ለዚሁ ዓላማ የተፈጸመ ብቻ ሲሆን እንደሆነ በግልጽ ቋንቋ ተቀምጧል። ይሄ በፊት በነበረው ረፊት ላይ አልነበረም። ስለዚህ በዚህ ጉዳይ አንድ ሰው ሊወነጀል ከሆነ አቃቤ ህግ ሊከፍ ከሆነ አቃቤ ህግ የማስረዳት ሸክሙ እሱ ላይ ነው ማለት ነው። የተነገረው ንግግር ሆን ተብሎ ብዙን አደጋ ላይ ለመጣን ሀገርን ሰላም ችግሮች ለመክተት እና ጥላቻን ለማሰራጨት ሆን ተብሎ ያደረገው መሆኑን ማስረዳት ወይም ፕሩቭ ማድረግ ይጠበቅበታል ማለት ነው። ይሄ በጣም ትልቅ እምርታ ነው ማለት ይቻላል እና አብዛኛዎቹ የሚባሉትም በተለይ ግልጽ ህጉን ግልጽ እና ፕሪሳይስ ከማረግ አንጻር ብዙ ማሻሻያዎች ተደርገውበታል። በሌላ በኩል አዋጁ በእጅ አዙር የመናገር ነጻነትን የሚጋፋ በመሆኑ እንዲሁም መንግስታት እንዲህ ያሉ አዋጆችን በእጅ አዙር የመናገር ነጻነትን ለማፈን ስለሚጠቀሙበት ህጉ ሊጸድቅ አይገባም በሚል ረቂቅ አዋጁን የተቃወመው ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዎች አሁንም መንግስት የጥላቻ ንግግርና ሀሰተኛ መረጃ ስርጭትን ከቅጣት በመለስ ባሉ እርምጃ ሊከላከለው ይገባል ሲል መክሯል። ጽዮን እናመሰግናለን። ይሄ ያለንበት ወርሃ የካቲት በጥቁር አሜሪካውያን ታሪክ ውስጥ ባርነትን በመታገል ትልቅ የሆነ የነጻነት ትግል ያደረጉ እንዲሁም በአሜሪካ ስልጣኔ ላይ የራሳቸውን የፈጠራ አሻራ የተዉ ጥቁር አሜሪካውያን የሚዘክሩበት ነው። ኤደን ገረመው ይህንን አስመልክታ ቀጣዩን ዘገባ አጠናቅራለች። ጄምስ ዩር ኔም ኢዝ ቶቢ ዋት ሄ ሰድ Your name is Toby. You're going to learn to say your name. Let me hear you say it. What's your name? Kunta. Kunta Kinte. ይህ ድምጽ በ1983 ዓ ም ከተሰራው የአሌክስ ሃሊ ሩትስ ፊልም ላይ የተቀነጨበ ነው። ከምዕራብ አፍሪካ በባሪያ ፈንጋዮች ተሸጦ የመጣው ኩንታ ኪንቴ የተሰኘው ጥቁር ገጸ ባህሪ ስሙን ወደ ቶቢ እንዲቀይር ከሚቀረፍበት ትዕይንት ነው የተወሰደው። ይህ ከአራት መቶ አመት በፊት የአትላንቲክ ባህርን አቋርጠው በጉልበት በመገዛት ወደ አሜሪካ የመጡ የጥቁር አሜሪካውያን አባቶችና እናቶች የህይወት አጀማመር ነው። ማንነትን መተው ከስም ይጀምራል። የጥቁሮች የነጻነትና የእኩልነት ትግል በብዙ ውጣ ውረዶች አልፏል። ከተለያዩ የምዕራብ አፍሪካ ሀገራት የተውጣጡ ጥቁሮች በየቀኑ ከነ ልጅ ልጆቻቸው በነፃ ጉልበታቸው እየተበዘበዘ በከባድ የአየር ንብረትና የባህል ለውጥ እንዲሁም ተጽዕኖ ስር ሰብአዊነታቸው ተዘንግቶ በነጮች ጫና ስር ለመኖር ተገደዋል። ምንም እንኳን የአዲሲቷ አሜሪካ የቀደሙት አባቶች በመባል የሚታወቁት ጆርጅ ዋሽንግተንና ቶማስ ጄፈርሰን ራሳቸውም ባሪያ አሳዳሪ ቢሆኑም ባርነትን ለመገደብ በሚደረግ እንቅስቃሴ ላይ ተሳትፎ አድርገዋል። የአሜሪካ ህገ መንግስት ግን ለዘመናት የባሪያ አገዛዝን የሚደግፍ ነበር። በተለይም በ1801 አካባቢ በደቡባዊ ዩናይትድ ስቴትስ የጥጥና የትንባሆ ማሳዎች ውስጥ ብዙ ጥቁሮች ያለምንም ህጋዊ ክፍያ ጉልበታቸው በነጻ ይበዘበዝ ነበር። ኦ ፍሪደም 1838 ዓ ም ጀምሮ የጥቁሮች የነጻነት እንቅስቃሴ እየተጋጋለ መጣ። በ1873 የተወለደው ጥቁር አሜሪካዊ የታሪክ ተመራማሪ ካርተር ጎድዊን ውድሰን የጥቁር አሜሪካውያን የታሪክ ጥናት እንዲጀመር ሀሳብ አቀረበ። ከ1933 ዓ ም ጀምሮ የወርሃ የካቲት ሁለተኛ ሳምንት በጥቁር አሜሪካውያን የነጻነት ትግል የፈጠራ ስራ የጥበብ ታሪክ ውስጥ ተጽዕኖ ያላቸው አሻራቸውን ያሰፈሩና በቆዳ ቀለማቸው ምክንያት ብቻ ሆነ ተብሎ የሚዘነጉ ጥቁሮች እንዲታሰቡ በያኔው ኒግሮ የሕይወትና የታሪክ ምርምር ማህበር በአሁኑ የጥቁሮች ሕይወትና የታሪክ ምር አድማጮቻችን አብረን ስለነበርን በጣም እናመሰግናለን። ዛሬ የፍቅረኞች ቀን በመላው ዓለም እየተከበረ ይገኛል። የምትፋቀሩ ለምትዋደዱ የበለጠ ፍቅር የበለጠ መዋደድ ይፍጠርላችሁ፣ ይሁንላችሁ ብለን እንመኛለን። ሰውድሽ የተሰኘውን የሚካኤል በላይነህም ሙዚቃ እኔ አስተናጋጃችሁ ሀብታሙ ስዩም እንዲሁም ደግሞ የዛሬው አቀናባሪ ኤልያስ አስማረ ጋብዘናችኋል። And I'm got I know the I with the I will run by you and shallow, shallow. Ficklesh the gray, the muscle. Wish she were in her.